አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት፣ ለጊዜውና ለትብብሮ በጣም እናመሰግናለን። አሁን እንግዲህ ከኢህአዴግ ጋር ሊደረግ የታቀደው ድርድር ሂደት ምን ላይ እንደደረሰ ቢያብራሩልን። ጥሩ በመጀመሪያ ደረጃ ጥያቄ ስለቀረበልኝ ከልብ አመሰግናለሁ። አሁን ባለንበት ደረጃ ኢህአዴግና በድርድሩ የተሳተፉ ተቃዋሚ ፓርቲዎች በአጠቃላይ በድርድሩ ስነ ምግባር ላይ ለስምንት ዙር ተደራድረናል። አሁን በመጨረሻው ስምምነት ላይ ተደርሶ ልዩነትን ያለን አስመዝግበን ባለፈው ተጠናቋል። ወደፊት እንግዲህ ዋናው ድርድር ውስጥ ይገባል ብለን ነው የምናምነው። እዚህ ላይ ነው ያለ ነው። የተስማማችሁበትና ልዩነታችሁን እንግዲህ አጠር አድርገው ቢያብራሩልን። ለምሳሌ በስነ ምግባሩ አስተያይም ርዕስ ላይ ተስማምተናል። በዓላማው ላይ ተስማምተናል። ታዛቢዎች ላይ ተስማምተናል። በንግግር አቀራረብ፣ በቦታ፣ በበጀት ታዛቢዎች እንዴት ይሆናሉ? ለምሳሌ የውጭ የሀገር ውስጥ ታዛቢ፣ የሚዲያ አጠቃቀም፣ በእነዚህ ላይ ሁሉ ተስማምተናል። በአጠቃላይ በአራት ዋና ዋና እና በአስራ ሁለት ንዑሳን ነጥቦች ላይ የተመለከተ የድርድር ስነ ምግባር የያዘ ያው ቴክኒካሊቲውም በሙሉ ተስማምተናል። ምን አይነት ስምምነት ነው የደረሳችሁት? ከስነ ምግባር አንጻር አጠር አድርገው ቢያስረዱን። ከስነ ምግባር አንጻር የደረስነው እያንዳንዱ ተናጋሪ እንዴት ንግግሩን ማቅረብ እንዳለበት፣ መድረኩን ማን መምራት እንዳለበት፣ ታዛቢዎች እንዴት መቀመጥ እንደሚገባቸው፣ ምን ምን ላይ መተቸት እንደሚገባቸው፣ ሚዲያ የሚገለጽላቸው እንዴት እንደሆነ በአጠቃላይ እነዚህምና እነዚህም በመሳሰሉት ነው። በአላማውም ላይ አላማው በአጠቃላይ ለሰላማዊ ፖለቲካዊ ትግል እና በድርድሩ የዚችን ሀገር ችግር የምንፈታበትን ሁኔታ የሚያስገነዝብ ሆኖ በእነዚህና በመሳሰሉት ላይ ተስማምተናል። ያለያያችሁስ? በጣም አለያይቶን የነበረው አንደኛው ርዕሱ ነበር። ርዕሱ በመጨረሻው ተስማምተንበታል ሙሉ በሙሉ። አሁንም እንደ ልዩነት ሆኖ የነበረው ነጻ አደራዳሪ ነበረ ፖለቲካ ፓርቲዎች የሚሉት በገዢው ፓርቲና በተወሰኑ ፓርቲዎች አካባቢ ደግሞ ከኛ ውስጥ በዙር ድርድሩ ይካሄድ ነበረ። እነዚህን ሁሉ ሁኔታዎች አቻችለን በባይላተራል ደረጃ የተለያየን ፓርቲዎች ከገዢው ፓርቲ ጋር እንደራደርም የሚል ነበረ። በመጨረሻ ግን ሰፊ ውይይት ከተደረገ በኋላ ከእኛ መካከል የሚመረጥ አደራዳሪ ወይንም ሰብሳቢ ሚናው በጣም ከፍተኛ ያልሆነ፣ ገዢውም ፓርቲና ተቃዋሚ ፓርቲዎችን ከእኛ ውስጥ ሰው ተመርጦ እንዲያደራድር ነው ስምምነት ላይ የተደረሰው። ከእያንዳንዱ ፓርቲ ቋሚ ተደራዳሪዎች አሉ። ከእነዚህ ፓርቲዎች በምርጫ ሶስት ሰዎች ያህል አንዱ ዋና አደራዳሪ ሆነው እንደ ሰብሳቢ ሆነው ያገለግላሉ። ቋሚ ነው፣ ተዘዋዋሪ አይደለም፣ ወይንም በፈረቃ አይደለም። አቶ አሰፋ ሀብተወልድ በድርድሩ ለመሳተፍ የወሰናችሁበት ምክንያት ምንድን ነው? በድርድሩ ላይ ለመሳተፍ የወሰን ነው በአጠቃላይ ስንመለከት የኢትዮጵያ ረዥም የመንግስትነት እድሜ ውስጥ ሰላማዊ የፖለቲካ ስርዓት ወይንም ደግሞ በምርጫ እና በፓርቲዎች መፈራረቅ የተያዘ ስልጣን እስከ ዛሬ የለም። አሁን ባለው ሁኔታ እና ዓለም ከደረሰበት ሁኔታ ኢትዮጵያችንም የሰላማዊ ፖለቲካ በምርጫ እና በስልጣን መፈራረቅ ተቃዋሚ ፓርቲና ገዢ ፓርቲዎች በሰላማዊ ስነስርዓት ስልጣን የሚፈራረቁበትን ሁኔታ ይገኝበታል ብለን ነው ወደዚህ ድርድር የገባ ነው። በአጠቃላይ ድርድሩ የሀገር ችግር በጥቅልም ሆነ በዝርዝር በሰለጠነ ዘዴ ይፈታል ብለን ገምተን ነው የገባ ነው። የሀገራችንንም የፖለቲካ ታሪክ ወደ ሰለጠነ የፖለቲካ አካሄድ ለመቀየር ይረዳናል የሚል ግምት አለን። በተለያየ ሁኔታ እና አካባቢ ያሉ የህዝባችን ጥያቄዎችና የተወሳሰቡ ችግሮችን በዚህ ድርድር ከሞላ ጎደል ይፈታሉ ብለን እናምናለን። ገዢው ፓርቲ በዚህ በስነ ምግባር መግቢያውና በየአጋጣሚ በሀገራችን ጉዳይ ከሰማይ በታች የማንደራደረው ነገር የለም የሚልም ቃል ከከፍተኛ ባለስልጣናቱ በመስማታችን እነዚህን ሁሉ ተስፋ አድርገን ሰላማዊ ፖለቲካ በዚች ሀገር ላይ ይሰፍናል ብለን ገብተናል። ከሁሉ በላይ ደግሞ ክቡር የሀገሪቱ ፕሬዚደንት እና ክቡር የሀገሪቱ ጠቅላይ ሚኒስትር ይህንን የመደራደር ሀሳብ በየአጋጣሚ ለምሳሌ ፓርላማ ስጠርሱ ወይም ሪፖርት ሲያቀርቡ ደጋግሞ ስለገለጹ መሳተፉ ጉዞውን በሀቅ የምንከታተል ከሆነ የተሻለ የፖለቲካ ሂደት እና ሰፋ ያለ የፖለቲካ ምህዳር በሀገራችን ይሰፍናል ብለን በመገመት እና በመተማመን ገብተናል። እንግዲህ ሁሉም ነገር ወደፊት ከድርድሩ ነው የሚገኘው። ወደፊት ረጋ ብለን እናያለን ይህን ሁሉ። ሌላው ምንድን ነው? በሀገራችን ሰላማዊ ፖለቲካ ማራመጃው ድርድር እና ድርድር ብቻ ነው ብለን ገምተናል። ገዥው ፓርቲም ደግሞ በዚህ ዘመን በተለይ አሁን ካለው የሕዝብ መነሳሳት አኳያ የፖለቲካ አቋሙን ካለሳለሰ መሳተፉ ውጤት ይኖረዋል የሚለው ግምታችን በጣም ከፍተኛ ስለሆነ እንግዲህ ገብተንበታል። ለሰለጠነ ፖለቲካ ደግሞ መደራደር፣ መነጋገር እና ትምምን መፍጠር ለፖለቲካ በተለይም ደግሞ ለተረጋጋ ፖለቲካ ትክክለኛ ዘዴ ነው ብለን እነዚህን ሁሉ በመተማመን ገብተናል። እንግዲህ ከድርድሩ የምትጠብቁት ነገር ምንድን ነው የሚል ጥያቄ ላቀርብ ነበር። በሰፊው የዘረዘሩት መሰለኝ እዚህ ላይ እና የቀራለ ለሚሉት ካለ እንግዲህ ቢጨምሩበት። በድርድሩ እጅግ ብዙ ነገሮችን እንጠብቃለን። በአሁኑ ጊዜ ኢትዮጵያችን ውስጥ በተለያየ ክልሎች እና አካባቢዎች ያሉት የሕዝብ ችግሮች ሰላማዊና ዴሞክራሲያዊ በሆነ መልክ እንዲፈታ እንፈልጋለን። ይህንንም ደግሞ በተለይ በሰላማዊ መልክ የተደራጀን ፖለቲካዎች በሰላማዊ መንገድ ከገዢ ፓርቲ ጋር አስፈላጊም ከሆነ ከሕዝብ ጋር እንደገና ደግሞ ገዢ ፓርቲ ከማናቸውም በፖለቲካ ተደራጅተው በሀገር ውስጥም ሆነ በውጭ ኖረው በኢትዮጵያችን ጉዳይ ያገባናል የሚሉ ሁሉ እንዲደራደሩ ፍላጎታችን ነው። እና የዳበሩ ሀገሮች ኤክስፒሪየንስ ይሄንን ነው የሚያመለክተው። ድርድር ደግሞ ግጭትና መሰል ችግሮችን ማስወገጃ ዘዴ ነው። ግጭትም በግጭት ጦርነትም በጦርነት መፍታት የተቻለበት ጊዜና ምሳሌ ማግኘት አንችልም። ማናቸውም ግጭት በድርድርና በሰላማዊ መንገድ ስለሚፈቱ የኢትዮጵያ መንግስትም ወይንም የኢህአዴግ መንግስት ይሄንን አጢኖ፣ ትክክለኛ የሆነ የድርድር ስነ ስርዓት ውስጥ እንዲገባ ነው የምንፈልገው ለሀገራችን ሰላም ለሀገራችን ልማት ለሀገራችን እድገትና ብልጽግና ከዲሞክራሲ ጋር በተጣመረ ሁኔታ አንድ ትልቅ ግብ ላይ እንደርሳለን ለትውልድም አንድ ትልቅ ነገር እና የረጋ የፖለቲካ አካሄድ እንፈጥራለን ብለን ተስፋ በማድረግ ነው እዚህ ውስጥ የገባ ነው። በመጨረሻ ግን አንድ ጥያቄ እንግዲህ ማንኛውም የፖለቲካ ድርጅት ድርጅት መስርቶ ሲንቀሳቀስ ውሎ አድሮ ስልጣን ይዞ ለሀገሪቱ ይበጃል የሚለውን በእነሱ እይታ ለማምጣት እንደመሆን መጠን በተናጠል የሚደረጉ ትግሎች ትንሽ ከበድ ሊሉ ስለሚችሉ በህብረት ተቃዋሚ ፓርቲዎች አንድ ጠንካራ ድርጅት መስርተው ለመንቀሳቀስ ቢችሉ የሚለውን ጥያቄ እንዴት ያዩታል? ይሄ በጣም ትክክለኛ ጥያቄና መሆንም የሚገባው ነው። ኢትዮጵያ ውስጥ የመድብለ ፓርቲ ወይንም ደግሞ የተለያዩ ፓርቲዎች አካሄድ ጉዳይ ከጥንት ጀምሮ የመጣ ባህል ባለመሆኑ ፓርቲዎች ይመሰረቱና እንደ አካባቢ ይመጡና የሚከተሉትም ርዕዮተ ዓለምና ፍልስፍና የተቀራረበ በሆነ በዳበረ እውቀትና በሰለጠነ ዘዴ ባለመያዙ መለያየት ይመጣል። በአሁኑ ጊዜ ለምሳሌ የእኛ ፓርቲ መኢአድና ሰማያዊ ፓርቲ በትብብር መስራት ጀምረናል። በግልጽ ወደፊት ደግሞ ሌሎች ፓርቲዎች እኛ ጋር እንደሚመጡ እና አንድ ላይ እንደምንሰራ ተስፋ እናደርጋለን። የፖለቲካ ጉዳይ በጣም ሴንሲቲቭ ስለሆነ ቀስ በቀስ መቀራረብ ይመጣል ብለን ተስፋ እናደርጋለን። አሁን እኛ ሁለታችን የጀመርነው ውስጥ ሌሎች ይገባሉ ብለን ተስፋ እናደርጋለን እና በህብረት መስራት በጣም ተገቢ ነው። ነገር ግን እስከ ዛሬ ሊሆን አልቻለም በልዩ ልዩ ምክንያት ኢትዮጵያ ውስጥ። ወደፊት ግን የህዝብ ጥያቄም ስለሚሆን በስርዓት ይሆናል ብለን እንገምታለን። በምን መልክ ነው አሁን አብራችሁ የምትሰሩት ከሰማያዊ ፓርቲ ጋር ከሰማያዊ ፓርቲ ጋር የደረስንበት የትብብር ውል ላይ ነው። አቋማቸው እንዳለ ነው። አቋማችን እንዳለ ነው። አንድ በሚያደርጉን ነገሮች ላይ እንሰራለን። በሌሎቹ ነገሮች ላይ ደግሞ እየተመካከርን አሰራራችንን አንድ ላይ እናካሄዳለን። ለምሳሌ ህዝባዊ ስብሰባ ሰማያዊ ቢኖረው መያድ ተሳታፊ ነው። መያድ ቢኖረው ሰማያዊ ተሳታፊ ነው። ወደ ክልሎች እና ወደ ዞኖች፣ ወደ ወረዳዎች ዴሌጌሽን ወይንም ደግሞ የፕሮፓጋንዳ ስራ የሚሰሩ አባላት በምንልክበት ጊዜ ይህንንም ሁሉ በተጣመረ ሁኔታ ነው የምንሰራው። ዋናው ነገር ቀስ በቀስ አስተሳሰብን አዋህደን ፖለቲካ ፓርቲያችንን አንድ ለማድረግ ነው እና ይሄ ረጅም ጊዜ ወይንም ደግሞ እንደ አገባባችን አጭር ጊዜ ይፈጃል ብለን እንገምታለን። እና አስተሳሰብን በጋራ እየገነባን ነው ያለ ነው ትልቁ ጥያቄ ይሄ ነው እሺ እንግዲህ አቶ አሰፋ ሀብተወልድ ወደ ማገባደድ ነን እና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ በኢትዮጵያ እንግዲህ ለረጅም ዘመናት ልምዳችን ጦርነት ብቻ ነው አንዱ አንዱን በጦርነት አስወግዶ ስልጣን ይይዛል ስልጣኑን ወይንም በሌላ መልክ በህዝብ ላይ ይጭናል ከአሁን በኋላ ኢትዮጵያችን በምንም ምክንያት በገዢ ፓርቲም ሆነ በሌላ አገባብ በሰላማዊ መንገድ እንጂ በምንም መልክ ስልጣን ህዝብ ላይ በውጊያና በመሳሰሉት ነገሮች የመጫኑ ነገር የሚያዋጣ አይደለም። ለዚህም ደግሞ መፍትሄ እንዲሆን መንግስት በውጪም ካሉት በልዩ ልዩ ምክንያት ተበድለናል ከሚሉትም ጋራ በሆደ ሰፊነት ተነጋግሮ አገራችን ላይ የሰላማዊ ፖለቲካዊ ትግል ብቻ በምርጫ በመሸናነፍ እንዲሆን ምኞታችንም ነው፣ ፍላጎታችንም ነው። መያደ ይሄንን ነው የሚተገብረው። መያድ ከተመሰረተ ወደ ሀያ አራት ዓመቱ ነው። በዚህ እድሜ ሰፊ ልምድ አዳብሯል። በአሁኑ ጊዜ አባላቶቻችንን በማስተማር ጭምር ሰፋ ወዳለና አድማሱ ወደ ሰፋ ምህዳሩም ወደ ሰፋ የፖለቲካ አካሄድ ውስጥ እየገባ ነው። አባላቶቻችንም እየጨመሩ በመማርና በመሳሰለው መልክ ፓርቲውን እያጠናከሩ ስለሆነ በዚሁ አይነት እንቀጥላለን። ሰላማዊ የፖለቲካ ትግል እውቀት ላይ ተመስርቶ እንዲቀጥል ነው ምኞታችን። እሺ፣ እንግዲህ አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ለትብብሮና ለጊዜው በጣም እናመሰግናለን። ተቃዋሚ ፓርቲዎች ከገዢው ፓርቲ ኢህአዴግ ጋር ድርድር ለማድረግ በታቀደው መሰረት መድረክ ሲሳተፍ ከቆየ በኋላ ከቅድመ ድርድሩ በአጠቃላይም ከድርድሩ መውጣቱን ተናግረዋል እና ለምንድን ነው መድረክ ይህን ውሳኔ ወሰደው? በመጀመሪያ ነገር ኢህአደግ ይደራደራለሁ ብለው አልቀረብም፣ ውይይትና ክርክር እንዲደረግ ፈልጋለሁ ብሎ ነው ጥሪ ያደረገው። እኛ ደግሞ ሁኔታው ድርድር የሚጠይቅ እንጂ እንዲሁ ውይይትና ምክክር ክርክር የሚባለው አካሄድ ኢትዮጵያ ያለችበትን ሁኔታ አይመጥንም፣ በማለት ድር እንዲገባ ከፍተኛ ጥረት ያደረግነው እኛ ነን እና በአሁኑ ጊዜ ኢህአዴግ ከጠራው ከጠራውና ከአቀናጀው ሂደት ውስጥ ራሳችንን ለማግለል የተገደድ ነው። ከአንድም በላይ ምክንያቶች ነው። አንደኛ ኢህአዴግ የሀገር አቀፍ የፖለቲካ ፓርቲዎች የተባልነውን ወደ ሀያ አንድ የሆነውን ጠርቶ የሚካሄደው በዚህ አይነት ነው የምለው አካሄድ የማያስኬድ ነው። አካሄዱ ላይ ለውጥ እንዲደረግ ያቀረብነው ጥያቄ ተቀባይነትም አላገኘም። ሁለተኛ ለድርድሩ ራሱ አስተማማኝ ሁኔታ መፈጠር አለበት። ኢህአዴግ ምንም ድርድርም ውይይትም እኛንም መሰብሰብም ሳያስፈልገው እርምጃ በመውሰድ የህዝቡን አመኔታ ማግኘት አለበት። በዚህ በምናደርገው ስብሰባ ላይ ወይም ሂደት ላይ ይህም ማለት መድረክ አሁን ወደዚሁ ኢህአዴግ ጥሪ ተቀብሎ የመጣው መሪዎቹ በታሰሩበት ሁኔታ ነው። በተለይ የመድረክ ምክትል ሊቀመንበር የሆነው ዶክተር መረራ ጉዲናንም በማያሳምንን ሁኔታ ይህንን ጊዜያዊ አስቸኳይ አዋጅን በመንተራስ ባሰበበት ሁኔታ ላይ ነው ወደ ውይይት የገባ ነው። ፖለቲካ ምህዳሩን በማደላደሉ ረገድ ማለት ነው የሚገኝ ውጤት ካለ በማለት ነው የቀረብ ነው። የአስቸኳይ ጊዜ አዋጁንም በማንሳት ከሕዝባችን ጋር እየተገናኘን የምንናገርበትን ሁኔታ ይፍጠር ብለንም መልእክት አስተላልፈናል። ሁለት ወር በላይ በተገናኘንባቸው መካከል ኢህአዴግ ግን በማንኛውም የእምነት አስራጭ በሆኑ ሁኔታዎች ላይ እርምጃ ሳይወስድ በጣም በማቃለል ነው ሁኔታውን ሲይዝ የነበረው። ውጤት ያለው ሂደት ውስጥ ነው መሳተፍ የምንፈልገው እንጂ ውጤትም ሊያስገኝ በማይችል ሂደት ውስጥ መቆየት ስላልፈለግን ነው። እንግዲህ መጀመሪያ ላይ አንስቶ ነበረ በህብረት ሀያ አንድ ድርጅቶች እንዲሁ አንድ ላይ መደራደርም እንዴት እንደሚቻል የሚል ጥያቄ አንስተው ነበርና መድረክ በምን መልክ እንዲካሄድ ነበር የፈለገው? መድረክ እንግዲህ አማራጮች አቅርበዋል። አንደኛ በፖለቲካ ሜዳሩ መድረኩ ላይ ጎላ ያለ ሚና የሚጫወቱ ተቃዋሚ የፖለቲካ ድርጅቶች እና የፖለቲካ ድርጅቶች ስብስቦች ይታወቃሉ። አንድም እንቅስቃሴ ሲያደርጉም አይቶም አይታወቁ ሁሉ ናቸው አንድ ላይ የተጠሩት። የዚህ አይነት የሕዝብ ብሶትን ይዞ ያንን ለመቅረፍ የሚንቀሳቀስ ድርጅት ምቼም ወይም ድርጅቶች ከዛ ተለይተው መታወቅ አለባቸው። ስለዚህ ይህንን መንፈስ ይዘን መድረክና መድረክን የሚመስሉ ወይም የመድረክ አይነቱ ችግር ያለባቸው በእንቅስቃሴያቸውም በኢትዮጵያ ፖለቲካ መድረክ ላይ ጎላ ብለው የምታዩ እነዚህ ድርድሩን ይምሩት የምል አንድ አማራጭ አቀረብን። እንደውም ከመድረክ ጋር አብረው ቢሆኑ በምል ለምሳሌ ሰማያዊ ፓርቲንና የመላ ኢትዮጵያ ዴሞክራሲያዊ ድርጅት መኢአድን አብረን ከነሱ ጋር ብንሆን ነ ውጤት ያለው ድርድር ውስጥ ያደግን ማስገባት ይቻላል የምልሉ ሀሳብ አቅርቦ ነበረ። መድረክ ይሄ ሳይሳካ ሲቀር እንግዲያው መድረክ ዋና ተቃዋሚ ፓርቲ ነው። በኢትዮጵያ ፖለቲካ ህይወት ውስጥ ባለፈው ከሁለት አመት ገደማ የተካሄደው ምርጫ ላይ እንኳን ውድድር ላይ ከኢህአዴግ ቀጥሎ ከፍተኛ እጩዎቹን ያቀረበ በፓርላማም እንደዚሁም ለክልሉ ግንባር ነው። መድረክ ዝም ብሎ አንድ ፓርቲ አይደለም፣ የአራት ፓርቲዎች ግንባር ነው። እና ስለዚህ የዋና ተቃዋሚ ኃይልነቱ ሚና ሊታወቅለት ይገባል። ካልሆነ በጉባኤው ላይ አንዱ ፓርቲ የሚለው ሌላ እየተቃረነ እንዲሁ የጫጫታ የጨረባ ድግስ ነው የሚሆነው፣ እና ይሄ አካሄድ ለውጤት አያበቃንም። ሌላውን ማሳነሳችን አይደለም፣ ነገር ግን የዋና ተቃዋሚነት ሜናችንን ኢህአደግም እንደዚሁ ሌሎችም አገር አቀፍ ፓርቲዎች ሁሉ ሊቀበሉትና በዚህ አካሄድ ላይ ብንስማማ መልካም ነው የሚል ከአንድም በላይ አማራጮችን ነው ያቀረብ ነው። ፕሮፌሰር በየነ ጴጥሮስ ድርድር እንግዲህ ድርድር ነው። ድርድር ገና ከመጀመሩ በፊት በዚህ መልክ ከመለያየት ወይም ከመተው ይልቅ መድረክ ራሱን እንደ አብይ ፓርቲ ወይም ዋና ፓርቲ አድርጎ የሚያይ ከሆነ በድርድሩ ተሳትፎ እስከሚችለው ድረስ ዋናነቱን በተግባር እያሳየ ሌሎቹን ለማስተባበር እየሞከረ በድርድር ሂደት እንደዚህ በችኩል ከማቋረጥ ይልቅ የሚቻለውን ጥረት አድርጎ በዋናነት የሚያየውን ራሱን ያለውን ብቃት በተግባር እያሳየ በበለጠ ማሰባሰብ የሚችልበት ሁኔታ አልነበረም። ይህንን ለማድረግ አቅማችን ያለንን ሁሉ አሟጠን ተጠቅመናል። እንግዲህ ዋና ቁም ነገሩ ለድርድሩ እድል አልነበረም፣ አሁንም የለም። አሁንም ዝም ብሎ ቀልድ ነው። የኢትዮጵያን ሕዝብ ጉዳይ እንደው ዝም ብሎ አልባሌ ነው ጥቅማ ጥቅሞችም ያገኘዋሉ። ከነዚህ የሀገር አቀፍ ፓርቲ ከሚባሉቱ መካከል ያደገ የሚደጉሟቸውም አሉ እነዚህ እነዚህን ደግሞ ለነገሮች እንዳይኳጩ አቅጣጫ እንዳይዙ እንዲሁ በመንጫጫት አንዱ ያለውን ሌለኛው ጉዳዩ የግባውም አይግባውም የዚህን ድርድርን ፋይዳ ምንነቱንም ነው በቂ ግንዛቤ የሌለው ስብስብ ሆነን ያገኘ ነው። በጣም አዝናለሁ። ስለዚህ እኛ ከኢህአዴግ ጋር ስንደዳደር ደግሞ በነገራችን ላይ የመጀመሪያ ጊዜያችን አይደለም። እስከማስታውሰው ድረስ ለሶስተኛ ጊዜ እንደዚህ መድረክ መገናኘቱ ነው ከኢህአዴግ ጋር አዎ። ግን ለምን እየተቋረጠ ለምን ለምን እየተቋረጠ ይኖራል? ታዲያ ሊገፋ የሚችልበት መንገድ መፈለጉ አይሻልም ወይ? ያ ይሄ እንግዲህ በነቱ ገዥው ፓርቲ የሚጫወተው ጨዋታ ነው። እኛ ለአመታት ያለፈ አስር አመት ሙሉ ቁጭ ብለን በፖለቲካ ምህዳሩ ዙሪያ እንደራደር እያል በጽሁፍ በደብዳቤ በምንሰጣቸው መግለጫዎች፣ በተለያየ መንገድ በግንባርም ቀርቦ መነጋገር ስንችል ወደ ድርድር እንግባ የምለውን ሀሳብ እኮ ይዘን የቆየን ማለት እዚያ ለዚህ ሀገር መልካም የፖለቲካ ነው ህይወት ውስጥ ነው መግባት የሚቻለው በድርድር በንግግር እንደሆነ በመግባባት እንደሆነ በመድረግ በቂ ልምድም አለው ግንዛቤውም ይሄ ነው። አሁን በህዝኛው ግንኙነት ለድርድር እድል የለም። ከኢህአዴግ ጋር መደራደር አይቻልም፣ መስራት አይቻልም ከተባለ መድረክ ብዙ ልምድ አለው፣ ለመንግስትነት ይበቃል ብለውኛል። ሌሎች ደግሞ እንደዛ ላይ ያዩት ይችላሉ። በእውነት ተቃዋሚዎች ተጠናክረው ከኢህአዴግ ጋር የሚወዳደሩ አይነት፣ ለስልጣንም ሆነ ለምርጫም ሆነ የሚወዳደሩ አይነት ሆነው ተባብረው ጠንካራ ድርጅት ሊፈጥሩ የሚችልበት ሁኔታ ወይም እድል ያለ ይመስሎታል? ኢትዮጵያ ውስጥ እኛ እንግዲህ የምንለው ተፈጥሯል ነው ተፈጥሯል። አለ የሚያስፈልገው የፖለቲካ ምህዳሩ ለሁሉም ተደራሽ የመሆን ጉዳይ እንጂ ተፈጥሯል ማለት መድረክ ማለት መድረክ ማለት ሆነ መድረክም ሌሎችም ጥረት የሚያደርጉ ፓርቲዎች አሉ። እሺ እንግዲህ ፕሮፌሰር በየነ ጴጥሮስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ እኔም ለተሰጠኝ እድል አመሰግናለሁ። አቶ ልደቱ አያሌው ለጊዜውና ለትብብሮ እናመሰግናለን። መድረክ ለድርድር ከመወያየቱ ወጥቷል። የወጣበትን ምክንያት እንግዲህ ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን ያቀፈ ከሁለት ዓመታት ገድማ በፊት በተካሄደ ምርጫ ከኢህአዴግ ቀጥሎ ከፍተኛ እጩዎችን ያቀረበ በመሆኑ ከሌሎቹ ልምድ ያለውና ጠንከር ያለ ድርጅት በመሆኑ ድርድሩን በመምራት ቢሳተፍ መልካም ነው የሚል ሀሳብ አቅርበን ተቀባይነት አላገኘንም ብለው ነበር። ከዛ ጋር አያይዘውም ከሀያ አንድ ድርጅቶች ጋር እንዴት መደራደር እንደሚቻልም አናውቅም የሚል ሀሳብ አቅርበው ነበር እና በዚህ ላይ ምን አስተያየት አሉት? ሁለቱን ለያይቶ ማየት ጠቃሚ ይመስለኛል። ሀያ አንድ ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደረገዋል። ስለዚህ ኢዴፓም ይሄ ነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበር እና ኢህአዴግ ያው ገዢ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠረው አንድ መሆኑ እንኳ ካልቻልን ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋር ተባድነን ብንቀርብ የተሻለ ነው የሚሆነው። አለበለዛ ሀያ አንድ ሀያ ሁለት ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደርገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛ የምንጋረዋለን። ይሄን መግለጫ ካወጣን በኋላ አንድ አምስት ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርም ድርድርን ለማካሄድ እየሞከር ነው። የመጀመሪያው ግን መድረክ የተለየ ቦታ ይሰጠው ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋራ ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው ይሄ የተቀባይነት የሚያገኝ አስተሳሰብ አይደለም እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው አራት ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ አይጠቅመንም አንድ ላይ መደራደሩ ይጠቅመናልም ካሉ አንድ ሆነው ሊደራደሩ ይችላሉ ያ የነሱ ምርጫ ነው ነገር ግን ትንሽ ደስ በማየድ መልኩ እኛ ጠንካራንን እኛ የተሻልንን እኛ ልምዳለን ብቻችንን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግም የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው። ከሁሉም ጋር እደራደራለሁ ነው ያለው። አንድ ተቃዋሚ የሆነና ለዲሞክራሲ ይታገላል የሚል ፓርቲ እኔ ብቻይን ከኢህአዴግ ጋር ይደራደር ወይም የተሻለ ቦታ ይሰጥ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ እንዲቀበለው እኛ እንቀበለውም ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው። ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው? እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸውም አይታወቅም። በተቃውሞም ቢሆን ምን ያህል አስተዋጽዖ እንዳላቸውም አይታወቅም እና በዛ ደረጃ መታየትም ተገቢ እንዳልሆነ አድርገው ነው እንግዲህ የሚናገሩት። እንግዲህ ማን ጠንካራ ነው ማን ደካማ ነው፣ እዛ ክርክር ውስጥ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን ተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን፣ ያን መቀመጫ ጠቅሶ እኔ የተሻልኩ ነኝ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ ዓመት አስቆጥር ያለው ከሆነ ሌላ ጉዳይ ነው። በአባላት ብዛት፣ በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን። አንዳችን ከሌላችን ጋር ስንነጻጸር፣ ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት የኢትዮጵያ ህዝብ ትግል የሚመጡም ጥንካሬ ያለን ብዬ አላምን። ሁላችንም ደካሞች ነው እየታገልን ያለነው ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንን ከሌላችን እናወዳድር ካል እኛ ከነሱ እንሻላለን የምንልበትን ብዙ ነገር መጥቀስ ይቻላል። ግን ጠቃሚ ነው ብያለሁ። ስለዚህ አዎ፣ ፕሮፌሰር በየነ ረዥም ዓመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ ባህል ያ ተመዝግቦ ከይተሪያውን አሟልቶ ፈቃድ እስካገኘ ድረስ ማክበር አለብን። እውቅና አለው። እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም፣ ይጨፈልጋል። መብታቸውን ውጡ ለመውጣት ያን እናከብራለን፣ ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አንናምንም። ኢህአዴግም አምባገነና የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹም ደግሞ በሆደ ሰፊነት እያንዳንዱ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የሕዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሲሬስ መወያየት አለብን። እንግዲህ ቅድም ያነሱት ጉዳይ አለ እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከላችሁ እንደምትሰሩ በዚህ በድርድር ጠቀሳ አድርገዋል። እና አንደኛ እነማን እነማን ናችሁ? ሁለተኛ ደግሞ በምን መልክ እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲም በሂደቱ ውስጥ አብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችንን ጨምቀን የጋራ ጥያቄ ነው ያቀረብ ነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ አስራ አንድ ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋርጬ ወጥቻለሁ ብሏል። ከዛ ውጭ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም። በእኛ እምነት ተቃዋሚ ጎራ እንደ ጎራ እንደዚህ አይነት ጠንከር ያለ መድረክ ፈጥረን እየተነጋገርን ብንገባ ለድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስበው። እሺ እንግዲህ አቶ ልደቱ አያሌው ወደ ማገባደድነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ። ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጽ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው። ይች ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆነው ካለች ከሀያ አምስት ከሀያ ስድስት ዓመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኤ ህልውና አደጋ ውስጥ ነው ያለው። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት ከዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው አስተላለፍ መሰለኝ። እሺ፣ እንግዲህ አቶ ልደቱ አያሌው ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔ ምድሉ ስለተሰጠኝ በጣም ነው አዳነች ማመሰግ እሺ